በኢትዮጵያ በ50 ዓመት ውስጥ የመጀመሪያ የተባለው አስከፊ ድርቅ በመከሰቱ ከ10 ሚሊዮን ሰዎች በላይ መጠቃታቸው ይታወሳል። በዛም ላይ ተደርቦ በግንቦትና በሰኔ ወሮች ውስጥ ኃይለኛ ጎርፍ ባስከተለው አደጋ 600,000 በላይ ሰዎች ከቀያቸው መፈናቀላቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ኦቻ በጊዜው ዘግቦት ነበር። ተቋሙ ትላንትና ባወጣው ዘገባ ከድርቁና ከጎርፉ ጋር ተዳምሮ የተከሰቱት የጤና ችግሮችና ሌሎች መሠረታዊ የማህበረሰብ አገልግሎቶች መናወጡ አሁንም 9.7 ሚሊዮን ሰዎች ህይወት ላይ አሉታዊ ተጽዕኖ ማስቀጠሉን አመልክቷል። አስር ነጥብ ሁለት ሚሊዮን የነበረው የተረጂዎች ቁጥር ወደ ዘጠኝ ነጥብ ሰባት መውረዱን የሚናገሩት በኢትዮጵያ በብሔራዊ አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ አሁን ያሉት የተረጂዎች ቁጥር በመንግስትና በኦቻ ተከፋፍለው እርዳታ እየተደረገላቸው መሆኑን ይናገራሉ። አስር ነጥብ ሁለት የነበረው ተረጂ አሁን ወደ ዘጠኝ ነጥብ ሰባት ወርዷል። ይሄ የወረደው ለወረደው ደግሞ ለዚህ ተረጂ እስከ ታሳ ሰላሳ ድረስ መንግስት አምስት ነጥብ ሰባቱን ሁለት ነው ነጥቡን ደግሞ የመንግስታቱ ህብረት ሁለት ነጥቡን ደግሞ መያዶች ድጋፍ እያደረጉ ይቀጥላል። በኢትዮጵያ የሚገኘው ከሰብአዊ ጉዳዮች አስተባባሪ በዚህ ጉዳይ ላይ ምን እየሰሩ እንደሆነ ለማወቅ ባቀረብነው ጥያቄ የሀገሪቱን የሰብአዊ ጉዳይ የሚከታተሉት ቡድን የምህር ጊዜ ግምገማ እያደረጉ እንደሚገኙና ቡድኑ ሲመለሱ መረጃ ለመስጠት ዝግጁ እንደሆኑ በላኩልን የኢሜይል መልእክት ገልጾልናል። ይሁን እንጂ ይሄ የምህር ግምገማ ምን እንደሆነ አቶ ደበበ ያብራራሉ። የምህር አሰስመንት አሁን ለሀያ አንድ ቀናት በሁሉም ክልሎች ድሬድዋን ጨምሮ እየተካሄደ ነው። ያ የምህር አሰስመንት ከተካሄደ በኋላ በአጠቃላይ የእርሻ ሁኔታ፣ የሰብል ሁኔታ፣ የዝናብ ሁኔታ፣ የሰው ጤንነት፣ የከብት ጤንነት ምን እንደሚመስል መረጃ ተሰብስቦ በጥናት የተረጋገጠው ይፋ ይደረጋል። በዚህ ላይ እንግዲህ በርካታ ሴክተር መስሪያ ቤቶች ይሳተፋሉ። እንደገና የመንግስታቱ ህብረት አለ። እነዚህ ሁሉ ተሳታፊ የሆኑበት ሀያ ሶስት ቡድኖችን የያዘ የጥናት ቡድን ወደ የክልሉ ድሬዳዋን ጨምሮ ተሰማርቷል። ለሀያ አንድ ቀናት ነው። ከህዳር ዘጠኝ እስከ ህዳር ሰላሳ ድረስ ይሄ የሚካሄደው። ይሄ ከተካሄደ በኋላ በሀገሪቱ ውስጥ ያለው ተጨባጭ ሁኔ ምን ይመስላል የሚለውን በጥናት ማረጋገጥ ይቻላል። በአሁኑ ሰዓት ከመኸር ምርት ጋር ተያይዞ ያለው ነገር ጥሩ እንደሆነ እንረዳለን። ግን ዋናው የሚታወቀው ከምንድን ነው? ከጥናት ነው የምናረጋግጠው። በኢትዮጵያ አዲስ ድርቅ ሊከሰት እንደሆነ ባለፈው ሳምንት ኦቻ መግለጹ ይታወቃል። መንግስት፣ መንግስትና መንግስታዊ ያልሆኑ የእርዳታ ድርጅቶች በዚህ ላይ ምን እየሰሩ ነው ለምለው ጥያቄ አቶ ደበቤ ሲመልሱ፣ ይሄ እኮ አሁን አሁንኛ በየቦታው ድርቁን መሰረት በማድረግ ያስቀመጥናቸው ኮማንድ ፖስቶች አሉ። እምነግርህ በብሔራዊ አደጋ ስጋት ስራ አመራር ኮሚሽን በእንትን አይደለም የሚሰራው፣ በመረጃና ጥናት ላይ መሰረተ ስራ ነው የሚሰራው። አሁን አዲስ ድርቅ ተከስቷል አልተከሰተም የሚለውን ለማድረግ በአሁን ሰዓት ውስጥ ያጨዳና ሰብል የመሰብሰብ ወቅት ላይ ነው ያለ፣ ነው ይሄ ሰብል ለመሰብሰብ በሚያስችል መልኩ ገበሬው እያካሄድ ያለውን ከሌሎችም ተዛማይ ጥናቶች ጋር መረጃ ይሰበስባል። መረጃ ከተሰበሰበ በኋላ ነው ይፋ ሊደረግ የሚችለው እንጂ አሁን በተለያየ መልኩ የሚነገሩ ነገሮች ከጥናት ያልመነጩ ናቸው ብዬ ነው ማስ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ግን አንድ መረጃ፣ ሁለተኛ ጥናትን መስረት ያደርጋል። ያ ጥናትን መሰረት የሚያደርገው እንግዲህ በአመት ሁለት ጊዜ የመህርና የበልግ አሰስመንት እየወጣን የምናደርገው ነው። እዛ መልክ ነው እንጂ የሚሆነው አሁን የሚባለውን ነገር ቁጥሩን ለመግለጽም፣ እዚህ ቦታ ድርቅ ተከስቷል የሚለውን ነገር ለማለት የሚያስደፍር የሚያስችልም ነገር የለም ብዬ ነው ምነግር። በሶማሌ ክልል የሚገኙ ስልሳ ቀበሌዎችን ጨምሮ በአፋር፣ በኦሮሚያ፣ በትግራይና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል ከፍተኛ የውሃ እጥረት መከሰቱን ኦቻ በዘገባው አመልክቷል። የአገሪቱ የሜቴሮሎጂ ኤጀንሲም የሰብአዊ ችግሩ አስከፊነት እንዳይባባስ ለማድረግ ገበሬዎች የምህር ጊዜ ሰብል ቶሎ ብሎ መሰብሰብ እንዲጀምሩ አሳስቧል።